በተለያዩ የዩናይትድ ስቴትስ ግዛቶች ባለፉት ጥቂት ሳምንታት ውስጥ የመድረክ መሪዎች በዴንቨር፣ ሚኔሶታ፣ ሲያትል እና ሌሎች ከተሞች ከኢትዮጵያውያን ጋር ሲወያዩ ነው የቆዩት። የትናንቱ የዋሽንግተን ዲሲ ጉባኤ ዓላማው በኢትዮጵያ ወቅታዊ ጉዳዮች ከደጋፊዎችና ከሰፊው ሕዝብ ጋር ለመወያየት፣ ድርጅቱ ከነበረበት ያልተዋሃደ የፓርቲ አደረጃጀት ወደ ግንባር መሸጋገሩ፣ በአጠቃላይ ለኢትዮጵያ የፖለቲካ እክሎች ድርጅቱ መፍትሄ ይሆናል ብሎ ያስቀመጣቸውን የፖሊሲና የአስተዳደር አቅጣጫዎች ለመጠቆም ያለመ ነበር። ከ350 እስከ 400 የሚገመቱ ሰዎች በተሳተፉበት ሕዝባዊ ስብሰባ የመድረክ መሪዎች የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ዜና እረፍትን ተከትሎ በሀገሪቱ መጻኢ የፖለቲካ ጉዞ የየግልና የድርጅታቸውን አስተያየት ሰጥተዋል። አቶ ስዬ አብርሃ በኢትዮጵያ ገዢ ፓርቲ የኢህአዴግ አመራር ለውጥ ዙሪያ እንዲህ ብለዋል። በእኛ እምነት ከእንግዲህ የምናውቀው ኢህአዴግ አይኖርም። ተወደደም ተጠላም ስታትስኮ ተቀይሯል። ኢህአዴግ ያሉት አማራጮች ወይ ለውጡን የተገነዘበና የታሰበበት የመጀመ- የማሻሻያ እርምጃዎች መውሰድ ነው ወይ ደግሞ እነሱ እንደሚሉት የታላቁ መሪያችን ራዕይ አንለቅም እያሉ ነገሮቹን እንደነበሩበት ለማስቀጠል መሞከር ነው። የመጀመሪያው አማራጭ ኢትዮጵያን ወደፊት ያራምዳታል። ሁለተኛው አማራጭ ወደፊት መሄዱ ይቅርና እስካሁን የተገኙትን ስኬቶች ማስጠበቅ አቅቶት የውሃሊት ሊያንሸራትታት ይችላል። በኢትዮጵያ የሚታየው የኢኮኖሚ እድገት የአሃዝ ጭማሪ እንጂ የሕዝቡን ኑሮ የለወጠ ወይም ማሻሻል የጀመረ አይደለም ሲሉ የገዢው ፓርቲን የምጣኔ ሀብት ፖሊሲ የተቹት ደግሞ አቶ ተመስገን ዘውዴ ናቸው። የምጣኔ ሀብት ቁጥጥሩ በጥቂት የመንግሥትና የፓርቲ ድርጅቶች እጅ መውደቁ በዘለቄታ ሀገሪቱን የሚጎዳና የግሉን ዘርፍ ተወዳዳሪነት የሚያቀጭጭ አሰራር ነው ብለዋል አቶ ተመስገን የሞቀ ሥራቸውን ከዩናይትድ ስቴትስ ጥለው ወደ ኢትዮጵያ ፖለቲካ የገቡት አቶ ተመስገን በግል ትምህርት ቤቶችና የምግብ ሸቀጥ ማከፋፈያ ገበያዎች ውስጥም ሳይቀር ስራ ተቀጥረው ለመሥራት እንኳን እንዳይችሉ መደረጋቸውን ለታዳሚዎቹ ተናግረዋል። ከሁሉም ግን አሉ አቶ ተመስገን፣ ከሁሉም አሁን የአገሪቱን ሕዝብ እየጎዳ ያለው የዋጋ ንረት ነው። ሸማቹን ሕብረተሰብ ያስጎነበሰ ሰቆቃ ላይ የጣለ ዜጎች በኑሯቸው በገቢያቸው እንዳይተዳደሩ ያደረገ ልጆቻቸውን ትምህርት ቤት እንዳይልኩ የወር ገቢያቸውን ተቆጣጥረው እንዲኖሩ ያላደረገ ነው ነገሮችን በቀልድ እያዋዙ በጉባኤው ላይ ለታዳሚዎች ገለጻ ሲያደርጉ የነበሩት ዶክተር መራራ ጉዲና የኑሮ ውድነቱን በአራዳ ቋንቋ ልግለጸው አሉ አቶ መለስ በቀን ሶስት ጊዜ ትበላላችሁ ያሉ ቀርቶ በአራዳ ልጆች ቋንቋ ቁሙራ ደረጃ ደርሰናል ቁርስ ምሳ ራት አንድ ጊዜ መብላት ማለት ነው የዶክተር መራራ ቀልዶች አንዳንዶችን ቢያስቁም በጉባኤው ላይ ላይስቆ ወስነው የመጡና የቆዩ የፖለቲካ ቁርሾዎች ያሏቸው አካላትም ነበሩ። በተለይ አቶ ስዬ አብርሃ ንግግራቸውን ለማቅረብ ወደ መድረኩ ሲጋበዙ የተቃውሞ ድምፅ ተሰማ። ቤተሰቦቻችንንና የትግል ጓዶቻችንን አቶ ስዬ በመሪነት በነበሩት የኢህአዴግ አስተዳደር ተገድለውብናል፣ ራሳችንም ታስረናል፣ ጉዳት ደርሶብናል የሚሉ ድምፆች ተስተጋቡ። የስብሰባው መሪም ሰዎች በትዕግስት እንዲደማመጡ መጠየቅ ቀጠሉ። ሴኩሪቲ እስኪ ባክ እንጥራለን። ይሄ የሰለቸ ነው ፖለቲካ ነው ይሄ። ሴኩሪቲ ባክ እንጥራለን። መጠያቂያችሁም ማቅረብ ትችላለህ? ከጥቂት ቆይታ በኋላ አቶ ስዬ በንግግራቸው ቀጠሉ። ሆኖም በጥያቄና መልሱ ጊዜ ተመሳሳይ ነቀፌታዎች ተደጋግመው ተሰሙ። ከኢሃፓ ወጣቶች ሊግ አስቀድሞ አቶ ስዬ ሲናገሩ የተቃወመው ወጣት ታዘበው አሰፋ ጥያቄውን አቀረበ። አገራቸው ውስጥ መኖር ሲችሉ ጫካ ገብቶ ለኢትዮጵያ አርሶ አደር መሬት ላራሹ ብለው የታገሉትን ሰዎች ደብዛቸውን አጥፍቷል። ስለዚህ እነዚህን ሰዎች በኛ በወጣቶች ከልጆች ጋር አብረን እንድንኖር ዲሞክራሲ አይደለም። ልጆች ጋር በአንድ አገር እንድንኖር የወንድሞቻችን የት እንደወደቁ ነገር። አቶ ስዬ አብርሃ መልሳቸውን ሲሰጡ በኢህአዴግ አስተዳደር ወቅት በኃላፊነት ሲሰሩ ለተፈጸሙ የመብት ጥሰቶችና አግባብነት የሌላቸው የሕዝብን ጥቅም ያላስጠበቁ ውሳኔዎች ጥቅስ ኃላፊነት ወስዳለሁ አሉ። የሥልጣን ፍላጎት እንደሌላቸውና በሀገራቸው ሕዝቦችን የሚያገለግል ፍትሃዊና ዴሞክራሲያዊ ሥርዓት ከመገንባት ያለፈ ፍላጎትም እንደሌላቸው ተናገሩ። በተለይ ከኢሃፓ ጋር የነበረውን ታሪካዊ ደም አፋሳሽ ግጭት አስመልክተው በቀጥታ ሲናገሩ ተጋድለናል። የስ ተዋግተናል፣ ተዋክተናል። የስ ሕይወት ጠፍተዋል። የስ አዝናለሁ፣ ግን ከሁሉም ወገን ነው የጠፋው። አንድ ወገን ጠያቂ አንድ ወገን ተጠያቂ የሚሆንበት ምክንያት የለም። የተቃውሞ ድምፆቹ ግን አሁንም አልቆሙም። አስቀድመው የትግራይ ክልል ፕሬዚዳንት የነበሩት አቶ ገብሩ አስራት በተቃዋሚ ፖለቲካ የገቡበትን ምክንያት ዘርዝረው አስረዱ። በኢትዮጵያ ውስጥ ብዙ ችግሮች ተፈጥረዋል። ግን ችግሩ ከግለሰብ የመብት ጥሰት በላይ የዘለለ እንደሆነ ማወቁ ጠቃሚ ይመስለኛል እኛ በስልጣን ያለን የፈጸምናቸው በርካታ ስህተቶች አሉ። መሰረታዊ የአገር ስህተቶች አሉ። ይሄን አምነናል። ለምሳሌ የእኛ አካሄድ ኢትዮጵያን ያለ ባህር አስቀርቷታል። ይሄ ደግሞ ይሄ ደግሞ በኢትዮጵያ የኢኮኖሚ እድገትና በኢትዮጵያ መረጋጋት ላይ ወይ ደግሞ ሰላም ላይ ከፍተኛ ተጽዕኖ ያለው ጉዳይ እንደሆነ ተገንዝበው ይህን መሰረት በማድረግ ችግሩ ከአንድ ግለሰብ በላይ በደል በላይ ችግር ተፈጥሯል። ለዚህም እኛም ተጠያቂዎች እንብለን ተደጋግመን ተናግረናል። ይህን የምንለው ግን ላስታውስ እፈልጋለሁ ወደ ስልጣን ለመመለስ አይደለም። በዚህ እንዳታስቡ። እኔ በግሌ ፍትሃዊ የሆነ ስልጣን ዜጎች በመከባበር የሚኖርባት አገር እንትኖር እፈልጋለሁ። በግሌ ግን መልሼ ወይ አስተዳዳሪ ለመሆን ወይ ሚኒስቴር ለመሆን ፍላጎት የለኝም። ይሄን እወቁ። ለምን ታዲያ በፖለቲካ ውስጥ ትገባለህ የሚል ጥያቄ ይነሳል። ምክንያቱም ዞሮ ዞሮ እንደ ድርጅት ጥያቄው የፖለቲካ ጥያቄ፣ የስልጣን ጥያቄ ነው። በግሌ ግን እዛ ፖለቲካ ያለሁት ያጠፋሁትን ከአሁን በፊት ያጠፋሁትን ለመካስ ካልሆነ በስተቀር ሌላ አላማ እንደሌለን ማገንዘብ ነው። የመድረኩ ዶክተር መራራ ጉዲና ተከትለው ያለፉ ቁርሾዎች ላይ ዛሬ የምንነጋገር ከሆነ እንደ ታሪክ መማሪያነታቸው ጥፋቶች መሆናቸውን አምነን ማስተካከያና እርስ በርስ መቀራረቢያ ድልድዮች ከሌሉ የሀገሪቱ የዴሞክራሲ ጉዞ ይስተጓጎላል ሲሉም አብራሩ። ይሄ ሂሳብ ማወራረድ ውስጥ ከገባ ኢህአፓ ከሜሶን ጋር፣ ከደርግ ጋር፣ ከኢህአዴግ ጋር ሂሳብ ካላወራረድኩ ካለ ኦኤልፍ ከደርግ፣ ኢሳፓ ጋር፣ ከኢህአዴግ ጋር ሂሳብ ካላወራረድኩ ካለ እያለ ይቀጥላል። ይህ ሂሳብ የማወራረር ፖለቲካ ማብቃት አለባት። የተለያዩ ብሔራዊና ህብረ ብሔራዊ ፓርቲዎች ግንባር የሆነው መድረክ በኢትዮጵያ የአስተዳደርና የዴሞክራሲ ሂደት ጠቃሚ ያላቸውን ሕዝባዊ ድጋፍ ያስገኛሉ፣ ለውጥ ያመጣሉ ያላቸውን የፖለቲካ ስልቶች በጽሑፍ ለሕዝቡ እንዳሰራጨ ተገልጿል። በትናንቱ ስብሰባ አንድ ጥያቄ ያጭራል። ወደፊት የኢትዮጵያ ተቃዋሚዎች ቢቻል አብረው ለመሥራት ካልሆነ ደግሞ በጠረጴዛ ዙሪያ ተሰባስበው ለመወያየት ላለመስማማት መስማማት ትዕግሥት መከባበርና የዴሞክራሲ መርሆዎችን ያጠናክራሉ? ወደፊት የምናየው ይሆናል። የእሁዱ ስብሰባ ግን ብዙ መሥራት እንደሚጠበቅ ያመላከተ ሆኗል። በዚህ ጉባኤ በስፋት የተጠበቁ የቀጣይ ምርጫ 2007 ሥራዎች፣ የፖሊሲ አማራጮችና በወቅቱ የኢትዮጵያ የፖለቲካ ሂደት የተወጠኑ ስልቶች በስፋት ውይይት አልተካሄደባቸውም። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከዋሽንግተን ዲሲ።